ችሎቱ ዛሬ ከተሰየመባቸው ጉዳዮች በእነ አቶ በቀለ ገርባ በተመሠረተው ክስ አቃቤ ሕግ ካቀረባቸው ሰነዶች በኢትዮጵያ ብሮድካስቲንግ ኮርፖሬሽን በኩል እንዲተረጎሙ የታዘዙ ሰነዶች የጎደሉ ገጾች በመኖራቸው ምክንያትና ከሰነዶቹ ብዛት አንጻር መርምሮ ብይን ለመስጠት ጊዜ ስለሚጠይቅ ተለዋጭ ቀጠሮ ለመስጠት መገደዱን ገልጿል። ችሎቱ ኢቢሲ የቀሩ ገጾች አሟልቶ እንዲያቀርብም ትእዛዝ ሰጥቷል። አቶ ጉርሜሳ አያነው በወቅቱ እንደተናገሩት ፍርድ ቤቱ ሆን ብሎ ሊያጉላላን ፈልጎ ካልሆነ በስተቀር ሰነዱን መርምሮ ብይን ለመስጠት ሶስት ሳምንታት በጣም በስቷል፣ ብሏል። ዳኞቹ ያልተሟላ ሰነድ ተሟልቶ እንዲመጣ በማድረግና ሰነዶቹን መርምሮ ብይን ለመስጠት በትኩረት እየተሰራ መሆኑን አስረድቷል። በመጨረሻም ሰነዶቹን መርምሮ ብይን ለመስጠት ለግንቦት 30 2009 ዓ ም ተለዋጭ ቀጠሮ ሰጥቷል። ችሎቱ የእነ አብርሃ ደስታና ዳንኤል ሽበሺ ጉዳይም ተመልክቷል። አብርሃ ደስታ ያልቀረበ ሲሆን፣ ዳንኤል ግን በፖሊስ ታጅቦ ቀርቧል። ዳንኤል ሽበሺ ለችሎቱ እንደተናገረው እኔ የመጣሁት አሁን በኮማንድ ፖስቱ በተከሰስኩበት ጉዳይ መስሎኝ እንጂ ከዚህ በፊት ነጻ በተባልኩበትና አቃቤ ሕግ ይግባኝ ባለበት ጉዳይ አልመሰለኝም። ስለዚህ የጠቅላይ ፍርድ ቤት ውሳኔ ይሰጠኝና በምን ጉዳይ ላይ መከላከል እንዳለብኝ አውቄ ለመከላከል እንዲመቸኝ ሲል ለችሎቱ አቤት ብሏል። የዳንኤል ሽበሺ ጠበቃም ሙያዊ ድጋፍ ለማድረግ ከፖሊስ ጣቢያው ወጥቶ ወደ ማረሚያ ቤት እንዲዛወርላቸው ጠይቋል። ችሎቱ ሁለቱም ተከሳሾች ከዚህ በፊት በአቃቤ ሕግ በጸረ ሽብር ሕግ ክስ እንደተመሰረተባቸው በዚሁ ፍርድ ቤት ግን በነፃ መሰናበታቸውን አቃቤ ሕግ ለጠቅላይ ፍርድ ቤት አቤት ማለቱንና አቤቱታው ተቀባይነት በማግኘቱ የዛሬ ቀጠሮ መያዙን አስታውሰው ሁለቱም ለግንቦት 15 ቀርበው እንዲከላከሉ ትዕዛዝ ሰጥቷል። ፍርድ ቤቱ በተጨማሪም አብርሃ ደስታ በፖሊስ ካለበት ታድኖ እንዲቀርብ ዳንኤል ሽበሺ ደግሞ አሁን ካለበት ፖሊስ ጣቢያ ወጥቶ ቅሊንጦ ማረሚያ ቤት ሆኖ ጉዳዩን እንዲከታተል ውሳኔ ሰጥቷል። በዛሬው የችሎት ውሎ አስመልክተን አብርሃ ደስታን በስልክ አነጋግረነዋል። መጀመሪያ ነፃ የተዋልኩበት ክስ ከግንቦት ሰባት አመራር አባላት ጋር ግንኙነት አለው፣ ሽብር ለመፍጠር አሲረዋል አቅዶ ነበረ የሚል ክስ ነው። ግን ማስረጃ ስላልቀረበ የፌዴራሉ ከፍተኛ ፍርድ ቤት ማስረጃ አልቀረበበትም፣ ስለዚህ ሳይከላከል በነጻ አሰናብተነዋል ብሎ ለቆኛል። ከዛ በኋላ ግን አቃቢ ሕግ ይግባኝ ስለጠየቀ በፌዴራል ጠቅላይ ፍርድ ቤት ማስረጃ ከደህንነት የመጣ ማንኛውም ደብዳቤ እንደ ማስረጃ ነው መያዝ ያለበት፣ ማስረጃ መጠየቅ የለበትም በሚል እንዲከላከል ወስኗል። አሁን እንድንከላከል ከተወሰነ በኋላ ክሱ ወደ ከፍተኛ ፍርድ ቤት ወደ ታች ወደ ሰር ፍርድ ቤት ተመልሶ መጥሪያ ሊደርሰን ይገባ ነበረ። የቀጠሮ ጊዜ ሊሰጠን ይገባ ነበር። እስካሁን አልሰጥኑም። ፍርድ ቤት መጥሪያም አልደረሰኝም። ቀጠሮ እንዳለኝም አላወቅኩም። አሁን ነው ቀጠሮ መኖሩ እየሰማሁ ያለሁ። ስለዚህ ባለሁበት በነባር አድራሻ ነው ያለሁት፣ የትም አልሄድኩም። ስለዚህ የዛሬው ፍርድ ቤት ችሎት ምንም መረጃ አልነበረኝም። ችሎቱ ተከላከሉ የተባሉበት የጠቅላይ ፍርድ ቤት ውሳኔ ቅጂው እንዲደርሳቸው እንዲደረግ በማዘዝ ውለውን አጠናቋል። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ